ከኤስቤስ አማርኛ ጋር ነዎት። ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አማሪክ ይጎብኙ። መስገዳበባ ነባ አደ ያበባ ብፁዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ሊቀ ጳጳስ፣ እንዲሁም የቅዱስ ሲኖዶስ አባል። በቅድሚያ እንኳን ለመስቀል ና ደመራ በዓል በሰላም አደረሰን። አሜን፣ እንኳን ደረሰን። የትኛውም አይነት የክርስትና እምነት ተከታዮች በዓለማችን ዙሪያ ያሉ ሁሉ የትኛውንም አይነት ዶግማ ቢከተሉ መስቀልን በቤተ ክርስቲያናቸው ላይ ማድረጋቸው የማይቀር ነው። ስለ መስቀልም የሚሉት ይኖራል። ነገር ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲመጣ መስቀል የራሱ በዓል አለው። በካላንደር ውስጥ ወይም ደግሞ በቀን መቁጠሪያ ውስጥ የተቀመጠ በዓል አለው። በዓሉ ከባህል ጋርም ተገናኝቶ የደመራ ድመራውም ይዘጋጃል። እንዲሁም ደግሞ ሌሎች በሀገሪቱ ውስጥ ያሉት ብሔሮች መስቀልን አያይዘው የሚያከብሯቸው በዓላት አሉ። መስቀል የሁሉም ክርስቲያኖች መለያ ከሆነ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተለየ መልክ የምታከብርበት ምክንያቱ ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አምላካችን እግዚአብሔር ዓመቱን በሰላም አቆይተን አንተ በወደድክና በፈቀድከው መንገድ ለዚህ ዓመት ስላደረስከን ክብርና ምስጋና ለአምላካችን ለአንተ እናቀርብልሃለን። እንደገና በዓሉን ደግሞ ባለደስታ፣ ባለፍስሃ እንድታደርግ እንለምናሃለን። በመጀመሪያ ክርስቲያን ወገኖቻችን ኢትዮጵያውያን በዓለም ዙሪያ ያላችሁ በኢትዮጵያም በአገር ቤትም በውጭ ሀገር የምትኖሩ እንኳን ለሁለት ሺህ አስራ ክርስቶስ በዓለ መስቀል በሰላም አደረሳችሁ አደረሰን እያልኩ መልካም ምኞቴን እገልጻለሁ። በአሉ ደግሞ የሰላም የፍቅር የአንድነት በዓል እንዲሆንልን እመኛለሁ። መስቀልን በእኛ በኢትዮጵያውያን ሀሳብ በኢትዮጵያውያን የታሪክና የእምነት አይነት በሶስት የመጀመሪያው ነገር መስቀል አጠቃላይ መከራና ፍቅር አንድ ላይ የተገለጸበት ክስተት ነው። ተሸናፊዎችን ለተሸናፊዎች ለወደቁ ለተጠቁ እግዚአብሔር በልጁ በኩል በሞትና በኃጢአት እንደዚሁም በፍርሃት ስር የነበረውን ዓለም በልጁ በክርስቶስ መስቀል ማስወገዱን የምናይበት ነገር ነው። ስለዚህ መስቀል የነፃነት ምልክት ነው። መስቀል የአሸናፊነት ምልክት ነው። መጀመሪያ መስቀል የተሸናፊዎች ምልክት ነበረ። አሁን ከክርስቶስ በኋላ ግን የአሸናፊነት የድል፣ የነፃነት ምልክት ሆኖ እናየዋለን። ይሄ ቅድም አንቺ እንዳልሽው ሁሉም ሁሉም ክርስቲያን የሚያምንበት እና የሚቀበለው ነው። ሁለተኛው አሁንም ቢሆን መስቀል አጠቃላይ የፍቅር ምልክት ሆኖ ይታያል። ቤተ ክርስቲያን ትሳደዳለች፣ ትገደላለች፣ ይሞታሉ። ሞት አለ፣ ስቃይ አለ። መስቀል የያዙ ሰዎች ሁሉ በአለማውያንና በክርስትና ጠላቶች ይጎዳሉ። ነገር ግን የሚጎዱት የሚቸገሩት ሰዎች በፍቅር ነው የሚመልሱት ያንን። ስለዚህ የመከራ ጉዳይ አለ። እንደገና የፍቅር ምልክት ሆኖ ይቀጥላል ማለት ነው። ወደ ኢትዮጵያውያን ስንመጣ መስቀል የታሪካችን ክፍል ሆኗል። መስቀል በኢትዮጵያ የኢትዮጵያ ታሪክ ክፍል ነው። አንደኛው ዋናው ነገር ነው። ምክንያቱም ክርስትና ከገባበት ጊዜ ጀምሮ በኢትዮጵያ መስቀል ከሚበላው ምግብ ጀምሮ እስከሚለበሰው ልብስ ድረስ እስከ ቤት ጌጣጌጣችን ድረስ አጠቃላይ ማንነታችን፣ በስራ ስንሄድም፣ በነገር ቦታ በየትኛውም ቦታ ስንሄድ መስቀል በማማተብ ላይ የተያያዘ ከመስቀል ጋር የተያያዘ ነው። ታሪካችን እና አጠቃላይ መስቀል ወደ ላይ ወደ ታች እና ወደ ጎን ያቀፈ ወደ ላይ መለኮታዊ ፍቅርን ያመጣ ወደ ታች ደግሞ ክርስቶስን ወደ ምድር አውርዶ መቃብር ትንሳኤን ያመሰረ ወደ ጎን ደግሞ ሰዎችን እርስ በእርሳችን እንድንፈቃቀር እንድንገናኝ ያደረገ ነው። ኢትዮጵያ እሱ ናት። የኢትዮጵያውያን አጠቃላይ አሁን ሲታይ እማያምኑት ክርስትና ያልሆኑት እንኳን መስቀልን በባህል ደረጃ ያከብሩታል። መስቀል የኢትዮጵያውያን የማንነታቸው መለያ ሆኗል። መስቀል እንዲያውም የነጻነታቸውን ምልክት ነው። እንዲያውም ቅኝ ገዥ እንኳን ለመምጣት የተቸገረው መጀመሪያ ክርስትና በኢትዮጵያ ስለነበረ በክርስትና አማካኝነት ገብተው ዓለምን ሊወሩ የፈለጉ ሚሽነሪዎች እንኳን በኢትዮጵያ መግባት አልቻሉም። ምክንያት መስቀል መጀመሪያ በኢትዮጵያ ስለነበርና ክርስትና ከገባበት ጊዜ ጀምሮ መስቀል ስለነበረ አጠቃላይ የመስቀሉን መገኘት ምልክት እንኳን የሚያበስሩት ኢትዮጵያውያን ናቸው። ዛሬ በዓለም ላይ ለምሳሌ መስቀሉ በሚገኝበት ጊዜ ጢስ ተጢሶ ነበረ ኪራኮስ የሚባል ካህን እጣን አጢሶ መስቀሉ ካለበት ላይ ምልክት ታይቶ የሚለው ነገር የሚተገበረው ዛሬ በኢትዮጵያ ነው። ይሄ መስቀል ዥሀ ይኸዋ፣ ይኸው መስቀሉ ተብሎ ይሄ ዥሀ የምንለው ደመራ የሚበራው ማለት ነው። አዎ ደመራ የሚደመረው የህብረት የአንድነት የኃይል እናም ደግሞ ብርሃኑ የደስታ የተገኘልን ምልክት ማለት ነው። ስለዚህ ይሄ በኢትዮጵያ ልዩ ሆኖ ይታያል። ምክንያቱም ሌሎቹ መስቀልን ያክብሩ እንጂ መስቀል ጠፍቶ የተገኘበትን ስፔሲፊክ የሆነ ቀን መስቀልን ስናከብር ማለት መስቀልን አይደለም፣ መስቀል የተገኘበትን ቀን ነው። መስቀል ለተገኘበት ጠፍቶ ተቀብሮ የነበረው የጌታችን የኢየሱስ ክርስቶስ መስቀል ሲገኝ የተገኘበትን የመገኘት ቀን ብለን ያከበርነው ለዚህ ነው። ስለዚህ መስቀል በኢትዮጵያውያን እጅግ እጅግ ልዩ የሆነ መንፈሳዊም ማህበራዊም ታሪካዊን የማንነት መለያችን ነው። አጠቃላይ የኢትዮጵያውያን ልብስ ስትመለከች የሚያምነውም የሚያምነውም የመስቀል ጥልፍ ነው። በብዛት ያለው ጥልፍ ካለ መስቀል አለ። ጌጡ መስቀል ነው፣ አጠቃላይ ስናየው ማለት ነው። ለዚህ ነው በአመት አንድ ጊዜ እኛ ብቻ ሳንሆን እንዲያውም መስቀል የተገኘበት ቀን ተብሎ ዓለም በዩኔስኮ ተመዝግቦ የዓለም በዓል እንዲሆን እንኳን ኢትዮጵያውያን አስተዋጽኦ አድርገዋል ማለት ነው። ስለዚህ ኢትዮጵያ ክርስትናን በማግኘት ብቻ ሳይሆን ለምሳሌ መጽሐፈ ሄኖክ የሚባለው በኢትዮጵያ ብቻ ነው የተገኘው። አሁንም መስቀል ተገኘ የሚባለው የመስቀል የመገኘት ታሪክ በአደባባይ የህዝብ በዓል የሀገር ባህል የዓለም በዓል ሆኖ እንዲከበር የተደረገው በኢትዮጵያውያን ነው እና መስቀል ለኢትዮጵያውያን ልዩ ትርጉም አለው። ስለዚህ ይህንን ባህል ስናከብረው በፍቅር በሰላም፣ አሁን እንዳልኳቸው በነፃነት ነፃ የሆነ ህዝብ አይጣላም አይገዳደልም። ስለዚህ በነፃነት ሆነ እንድናከብረው በደንብ ያስፈልጋል ማለት ነው። እንደሚታወቀው እዚህ አውስትራሊያ የሚኖሩ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች በየአመቱ በዓሉን ያከብራሉ። በተለያዩ ቤተ ክርስቲያናትም ደመራም እየተደመረ ይከበራል። ምናልባት ሜልበርን በአሁኑ ሰዓት ባለው ቪክቶሪያ ባለው ክልከላ ወይም ገደብ መሰረት ላይሆን ይችል ይሆናል ና ያም እንዳለ ሆኖ፣ እንዴት ነው የሚከበረው? እንዴት ነው ለማክበር ያሰባችሁት? እግዚአብሔር ስል ሌሎቹ እንዳልሽው በሌሎቹ እስቴት ያሉት ያው ወጥተው እንደለመዱት ያከብራሉ። እኛ እዚህ ቪክቶሪያ የምንኖረው ግን መውጣት ስለማይቻል ምንድን ነው ዘንድሮ ያሰብነው አስተማሪዎችና መምህራንን ጋብዘን ዘንድ ብዙም አድርገን የምስጋና ቀን አድርገን ልናከብረው ነው ያሰብነው። ምስጋና የምናደርግበት በሁለት ምክንያት ነው። አንደኛ ባለፈው በዚህ በኮቪድ ምክንያት ህዝቡን ጠይቀን ወደ ሰላሳ ሰባት ሺ የዚህ ሀገር ዶላር ሰብስበን ለመንግስት ልከናል። እሱንም የምስጋና ቀን አላደርግላቸውም። ሁለተኛ ደግሞ አሁን ህዝባችን በተጨፈጨፉት በዚህ በኦሮሚያና በሀገሪቱ የተጨፈጨፉ ክርስቲያኖች ለማቋቋሚያ የሚሆን ጥያቄ ጠይቀን ከአምሳ ሺህ ከአምሳ አንድ ሺህ በላይ ገንዘብ ሰብስበን እሱን ልከናል። ስለዚህ ይህንንም በማመስገን የመስቀሉን ፍቅርም በመግለጥ በትምህርትና በመዝሙር በዙም ነው የምናከብረው ዘንድሮ። እና እሁድ ልክ ፋይፍ ፒኤም ላይ በዚህ ሀገር አቆጣጠር እንጀምርና ምናልባት ለአንድ ሰዓት ተኩል የመዝሙርና የቡራኬ የአጭር ጸሎትና የምስጋና ሰዓት ይኖረናል። እና እንደዛ አድርገን ነው የምናከብረው ምናልባት በሀገረ ስብከቱ የፌስቡክ ውስጥ ምስራቅ አውስትራሊያ ና ኒውዚላንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሀገረ ስብከት በሚለው በአማርኛ ቢገቡ ማንም ሰው ሊያገኘው ይችላል እና ዘንድሮ በቤታችን ሆነን ልክ ሌላውን ጸሎት በቤታችን ሆነን እንደምናደርገው እንደዚያ ነው የምናደርገው እና እግዚአብሔር በዓሉን የሰላም፣ የፍቅር፣ የቅርታ በዓል ያድርግልን። በምረቱ በቸርነቱ ጎበኘን ሀገራችን ኢትዮጵያን፣ የምንኖርባትን ምድር አውስትራሊያ፣ ዓለምን ሁሉ ይባርክልን። በዓሉ የሰላም፣ የፍቅር እንዲሆንልን መኛለው። እግዚአብሔር አምላካችን ይህንን የሚያደርግልን። ብጹሕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምስራቅ አውስትራሊያ ና ኒው ዚላንድ አህጉረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል ስለነበረን ጊዜ

እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስፔስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስፔስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ላይክ ያድርጉ፣ ያጋሩ። አታያዩንስቱ ኤስፔስ አማርኛ በፌስቡክ።